የዲ ደብልዩ ዜና ጤና ይስጥልን። ውድ አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹን የኬንያ ጋዜጠኞች በፖሊስ የሚደርስባቸው የጭካኔ እርምጃ በማውገዝ በዛሬው ዕለት በመላው ሀገሪቱ ለተቃውሞ አደባባይ ወጡም። ጋዜጠኞችን ማፈን ፍትህን ማፈን ነው ያሉት ኬንያውያን ጋዜጠኞች ከቅርብ ጊዜያት ወዲህ በፕረስ ላይ የሚደርሰውን ጥቃት አጥብቀው ኮንነዋል። በደቡብ አፍሪካ እና ኡጋንዳ በክትባት መልክ በአመት ሁለት የሚሰጠው የኤችአይቪ ኤድስ መከላከያ ክትባት መቶ በመቶ ውጤታማ መሆኑን ተመራማሪዎች ዛሬ ይፋ አደረጉ። በጥናቱ ከተካተቱ አምስት ሺህ ሴቶች አንዳቸውም አዲስ በቫይረሱ የመጠቃት ምልክት እንዳልታያቸው ነው ተመራማሪዎች ያከሉት። እስራኤል በተለያዩ የጋዛ ሰርጥ አካባቢዎች ባለፉት 24 ሰዓታት በፈጸመችው ጥቃት 55 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቀም። በኔፓል አንድ የተበላሸ አውሮፕላን ለመጠገን በሌላ ትንሽ አውሮፕላን ሲበሩ የነበሩት ሳፋሪዎች አውሮፕላኗ በደረሰባት የመከስከስ አደጋ 17 ቴክኒሽያኖችና አንድ ረዳት አብራሪ አለቁም። በሩሲያ ከሞስኮ በስተ ሰሜን አቅጣጫ በምትገኝ አንዲት ከተማ በመኪና ላይ በተጠመደ ቦምብ አንድ ከፍተኛ ወታደራዊ የስለላ አገልግሎት ሰራተኛ ጉዳት ደረሰባቸው። ዜና በዝርዝር በመጪው የነሐሴ ወር አጋማሽ በስዊዘርላንድ ይካሄዳል ተብሎ በሚጠበቀው የሱዳን የተኩስ አቁም ንግግር የሱዳን ፈጥኖ ደራሽ ሰራዊት አዛዥ ጀነራል ሐምዳን ዳጋሎ እንደሚሳተፉ አስታወቁም። በስዊዘርላንድ አስተናጋጅነት በሚካሄደው የተኩስ አቁም ውይይት ላይ የዩናይትድ ስቴትስ እና ሳውዲ አረቢያ ባለሥልጣናት ይሳተፋሉ ተብለዋል። ጀነራል ሐምዳን ዳጋሎ በኤክስ ገጻቸው ባስተላለፉት መልእክት ነሐሴ 14 በሚጀመረው የተኩስ አቁም ውይይት እንደሚሳተፉ ገልጿል ሲል አሶሽትድ ፕሬስ ዘግቧል። ተፋላሚያቸው የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት ጀነራል አብደል ፋታህ አልብርሃን ግን በውይይቱ ይሳተፉ አይሳተፉ እንደሆን እስካሁን ያሉት ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን በስዊትዘርላንድ የሚካሄደው ውይይት በሀገር አቀፍ ደረጃ አመፃን በማቆም የምግብ እርዳታ ለሚያስፈልጋቸው ተጎጂዎች ተደራሽ ለማድረግ ያለመ ነው ብሏል። በሱዳን በሁለቱም ጄኔራሎች በተቀሰቀሰው ውጊያ ከ14000 በላይ ሱዳናውያን ሲገደሉ ከ33000 በላይ ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት ያወጣው ዘገባ ያመለክታል። ከ11 ሚሊዮን በላይ በጦርነቱ ምክንያት መፈናቀል መሰደዳቸውን የሚገልጹ ዓለም አቀፍ የረድኤት ተቋማት በሚቀጥሉት ወራት ወደ አንድ ሚሊዮን የሚጠጉ ሱዳናውያን ለከፍተኛ ረሃብ እንደሚጋለጡ አስጠንቅቋል። የኬንያ ጋዜጠኞች በፖሊስ የሚደርስባቸው የጭካኔ እርምጃ በማውገዝ በዛሬው ዕለት በመላው ሀገሪቱ ለተቃውሞ አደባባይ ወጡም። ጋዜጠኞችን ማፈን ፍትህን ማፈን ነው ያሉት ኬንያውያን ጋዜጠኞች ከቅርብ ጊዜያት ወዲህ በፕሬስ ላይ የሚደርሰውን ጥቃት አጥብቀው ኮንነዋል። ጋዜጠኞቹም በስራቸው ላይ ሳሉ በፖሊስ ጉዳት ለደረሰባቸው ባልደረቦቻቸው ፍትህ ከመጠየቅ አንስቶ በርካታ ጥያቄዎቻቸውን በይፋ አቅርበዋል። ዓለም አቀፍ የግል መገናኛ ብዙሃን ትስስር በእንግሊዝኛ ምህጻሩ አይፒአይ የመገናኛ ብዙሃን ነፃነት እንዲከበርና ጥቃት አድራሾች ላይ ተጠያቂነት እንዲኖር ከጠየቁት የኬንያ ጋዜጠኞች ጎን እንደሚቆም በመግለጽ ባለስልጣናት የፕሬሱን ድምጽ እንዲያዳምጡ ጠይቋል። መልእክተኛውን አትግደል ያለው አይፒአይ የኬንያ ባለሥልጣናት ለመገናኛ ብዙሃን ነጻነት ምቹ ሁኔታ መፍጠር እንዳለባቸው አሳስቧል። ይህ በእንዲህ እንዳለ ፕሬዚዳንት ዊልያም ሩቶ አራት የተቃዋሚ ፓርቲ አባላትን በካቢኔያቸው ለማካተት እቅድ እንዳላቸው፣ ይህንንም ዛሬ ማምሻውን ለሕዝቡ በሚያደርጉት ንግግር ይፋ እንደሚያደርጉ ይጠበቃል ሲል ዘገበው አዣንስ ፍራንስ ፕረስ ነው። በደቡብ አፍሪካ እና ኡጋንዳ በክትባት መልክ በአመት ሁለት የሚሰጠው የኤች አይቪ ኤድስ መከላከያ ክትባት መቶ በመቶ ውጤታማ መሆኑን ተመራማሪዎች የዛሬ ይፋ አደረጉም። በጥናቱ ከተካተቱ አምስት ሺህ ሴቶች አንዳቸውም አዲስ በቫይረሱ የመጠቃት ምልክት እንዳልታያቸው ነው ተመራማሪዎቹ የገለጹት። በደቡብ አፍሪካ የኤች አይቪ ኤድስ የምርምር ማዕከል ዳይሬክተር ሳሊም አብዱልከሪም ከዚህ ቀደም በክሊን መልክ በየቀኑ ይሰጡ የነበሩ የመከላከያ እንክብሎች የሚወስዱ ሴቶች እስከ ሁለት በመቶ በቫይረሱ ይጠቁ እንደነበር ገልጸዋል። ይህ አዲሱ በአመት ሁለቴ በክትባት መልክ የሚሰጠው የመከላከያ ክትባት ግን በጥናቱ የተካተቱ አምስት ሺ ሴቶች መቶ በመቶ ከቫይረሱ ነጻ መሆናቸው ተረጋግጧል ነው ያሉት። ይህ ክትባት በወንዶች ላይ ምን ያህል ውጤታማ እንደሆነ የምርምር ውጤቱን እየተጠባበቁ እንደሆነም ዳይሬክተሩ አክሏል። ይህ ዶይቼ ቬለ ነው። እስራኤል በተለያዩ የጋዛ ሰርጽ አካባቢዎች ባለፉት 24 ሰዓታት በፈጸመችው ጥቃት 55 ፍልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ዛሬ ባወጣው መግለጫ በእስራኤልና ሐማስ ጦርነት ከተነሳበት እንደ ጎርጎራ ሳውያን አቆጣጠር ከጥቅም 7 ቀን 2023 ዓ ም እስካሁን ባለው ጊዜ በእስራኤል ጥቃቶች የሞቱ ፍልስጤማውያን ቁጥር 39145 መድረሱን አክሏል። በጥቃቱ የተለያየ መጠን ያለው የአካል ጉዳት የደረሰባቸው ሲቪል ፍልስጤማውያን ቁጥር ደግሞ 9257 መድረሱን ሚኒስቴር መስሪያ ቤቱ ማሳወቁን የዘገበው አዣንስ ፍራንስ ፕረስ ነው። በኔፓል አንድ የተበላሸ አውሮፕላን ለመጠገን በሌላ ትንሽ አውሮፕላን ሲበሩ የነበሩት ተሳፋሪዎች፣ አውሮፕላኗ በደረሰባት የመከስከስ አደጋ 17 ቴክኒሽያኖችና አንድ ረዳት አብራሪ አለቁም። ከኔፓል ዋና ከተማ ካታማንዱ ሁለት አብራሪዎችን ጨምሮ በድምሩ 19 ተሳፋሪዎችን ጭና ትጓዝ የነበረችው አውሮፕላን ለመነሳት በምታከበክቡበት ጊዜ በእሳት መያያዟን ነው የተነገረው። የካታማንዱ ዓለም አቀፍ አውሮፕላን የማረፊያ ቃል አቀባይ ታጁ ባህርዱ ለሮይተርስ እንዳሉት ትንሹ አውሮፕላን ከካታማንዱ ወደ ፓኮ ሃራ ከተማ 17 ቴክኒሻኖችን ጭና መጓዝ የጀመረችው አንድ የተበላሸ አውሮፕላን ለመጠገን ነበረ። ይሁንና ከአብራሪው በስተቀር በአደጋው ሁሉም ለህልፈት ተዳርጓል። ይህች የተከሰከሰችው አውሮፕላን የአንድ የግል የበረራ አገልግሎት ድርጅት ንብረት ስትሆን ድርጅቱ ላለፉት 20 ዓመታት በሁለት አውሮፕላኖች የሀገር ውስጥ በረራ አገልግሎት ሲሰጥ እንደቆየ መረጃዎች ያመለክታሉም። ኔፓል ደካማ የበረራ ደህንነት ቁጥጥርና ክትትል እንዳላት ያመለከተው ዜናው እንደ አውሮፓውያን አቆጣጠር ከ20 2000 ዓ ም ጀምሮ በአውሮፕላን አሊያም በሄሊኮፕተር መከስከስ አደጋ 350 ሰዎች መሞታቸውን አመልክተዋል። በተመሳሳይ ዜና አንድ የጣሊያን የውጊያ አውሮፕላን ተከስክሶ አብራሪው ግን በሕይወት ተርፏል። የጦር አውሮፕላኑ የተከሰከሰው በአውስትራሊያ በተካሄደው የተለያዩ ሀገራት የተሳተፉበት የጦር አውሮፕላኖች የበረራ ትርኢት ላይ ነበረም። በሩሲያ ከሞስኮ ከተማ በስተሰሜን አቅጣጫ በምትገኝ አንዲት ከተማ በመኪና በተጠመደ ቦምብ አንድ ከፍተኛ ወታደራዊ የስለላ አገልግሎት ሰራተኛ ጉዳት ደረሰባቸው። አብራቸው የነበሩት ባለቤታቸውም ጉዳት ደርሶባቸዋል። የሩሲያ የሀገር ውስጥ ጉዳይ ሚኒስቴር በሰጠው መግለጫ የወታደራዊ የስለላ ባለሥልጣኑ ከባለቤታቸው ጋር ወደ መኪናው እንደገቡ ፍንዳታው መከሰቱንና አንድ እግራቸው መቆረጡን ታውቋል። በፍንዳታው በአካባቢ የነበሩ አምስት መኪኖችን መጎዳታቸውንም ታውቋል። የሩሲያ መንግሥት ጉዳዩን እየመረመረው እንደሆነ ከመግለጽ በዘለለ ይህ ዜና እስከተጠናቀረበት ጊዜ ድረስ ጣቱን ወደ ማንም አገር አልጠቆመም። ቻይና በሩሲያና ዩክሬን እየቀጠለ ያለው ጦርነት በፖለቲካዊ መንገድ እንዲፈታ ፍላጎት እንዳላት አስታወቀች። በሁለቱም ሀገራት ለማ በሁለቱም ሀገራት ሰላም ለማውረድ በሚደረጉ ጥረቶችም የበኩሏን አስተዋጽኦ እንደምታበረክት አስታውቃለች። ቻይና ይህን ያስታወቀችው የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩልባ ከቻይናው አቻቸው ዋንግ ኢ ጋር በቻይናዋ የጓንዡ ከተማ ተገናኝተው በወቅታዊ ጉዳዮች ከመከሩ በኋላ እንደሆነ አያዣንስ ፍራንስ ፕረስ ዘግቧል። ሁለቱም ሚኒስትሮች ከተወያዩ በኋላ የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ ለጋዜጠኞች እንዳሉት በዩክሬንና በሩሲያ መካከል ያለው ጦርነት ለማብቃት የሚደረጉ የሰላም ንግግሮች እንደምትደግፍ የራሷ ገንቢ ሚናም እንደምትጫወት ገልጿል። ቃል አቀባዩ አያይዘውም ሀገራቸው በሩሲያና ዩክሬን መካከል እየተካሄደ ላለው ጦርነት ፖለቲካዊ መፍትሔ እንዲፈለግለት አሳስቧል። የዩክሬን የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው የሰላም መንገድ እንደምትከተልና ለመልሶ ግንባታና ልማት እንደምትሰራ ገልጿል። በሩሲያና ዩክሬን ጦርነት ከተጀመረበት እንደ ጎርጎሮሳውያን አቆጣጠር ካለፈው የካቲት 223 ወዲህ አንድ የዩክሬን ከፍተኛ ባለሥልጣን ቻይናን ሲጎበኙ ዲሜትሪ ኩልባ የመጀመሪያው ናቸው ተብለዋል። ይህ ዶቸ በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። የኬንያ ጋዜጠኞች በፖሊስ የሚወሰድባቸው የጭካኔ እርምጃ በማውገዝ በዛሬው ዕለት በመላው ሀገሪቱ ለተቃውሞ አደባባይ ወጡም። ጋዜጠኞችን ማፈን ፍትህን ማፈን ነው ያሉት የኬንያ ጋዜጠኞች ከቅርብ ጊዜ ወዲህ በፕሬስ ላይ የሚደርሰውን ጥቃት አጥብቀው ኮንነዋል። በደቡብ አፍሪካና ኡጋንዳ በክትባት መልክ በአመት ሁለት የሚሰጠው የኤችአይቪኤድስ መከላከያ ክትባት መቶ በመቶ ውጤታማ መሆኑ ተመራማሪዎች ይፋ አደረጉም። እስራኤል በተለያዩ የጋዛ ሰርጥ አካባቢዎች ባለፉት 24 ሰዓታት በፈጸመችው ጥቃት 55 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። በኔፓል አንድ የተበላሸ አውሮፕላን ለመጠገን በሌላ ትንሽ አውሮፕላን ሲበሩ የነበሩት ሳፋሪዎች አውሮፕላኗ በደረሰባት የመከስከስ አደጋ 17 ቴክኒሺያኖችና አንድ ረዳታ አብራሪ አለቁም። በሩሲያ ከሞስኮ በስተ ሰሜን አቅጣጫ በምትገኝ አንዲት ከተማ በመኪና ላይ በተጠመደ ቦምብ አንድ ከፍተኛ ወታደራዊ የስለላ አገልግሎት ሰራተኛ ጉዳት ደረሰባቸው። ዜናው በዚሁ አበቃ።